ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ ሆቴል ላይ ዛሬ ማለዳ በተከፈተ ጥቃት እስካሁን ባለው መረጃ ከሀያ በላይ ሰው መገደሉንና ሌሎች በርካቶች መቁሰላቸው ተዘግቧል። በሁለት ከባድ የጭነት ተሽከርካሪዎች ላይ የተጠመደ ቦምብ በሞቃዲሾ ዳያ ሆቴል ደጃፍ ላይ መፈንዳቱን ተከትሎም ታጣቂዎች ወደ ሆቴሉ ገብተው ተገልጋይ እንግዶች ላይ ተኩስ መክፈታቸውንና እና ከጸጥታ ኃይሎች ጋር መታኮሳቸውን የአይን እማኞች ለአሜሪካ ድምፅ ገልጠዋል። ከአሁን ቀደም በሞቃዲሾ ሾ ሆቴሎችና ዋና ዋና ተቋማት ላይ በተደጋጋሚ ጥቃት የሚያደርሰው የሁከቱ ቡድን አልሻባብ ዌብሳይቱ ላይ ዛሬ ባወጣው ጽሁፍ ለዛሬውም ጥቃት ኃላፊነት ወስዷል። አሉላ ከበደ ተጨማሪ ይዟል። ባለስልጣናት ጨምረው እንዳስረዱት ማለዳ ላይ በንግድ ሰዎችና በፓርላማ አባላት በሚዘወትረው የድሃይ ሆቴል ላይ በደረሰው በዚህ ቦምብ ጥቃት የተገደሉት አስራ ሁለት ሲቪሎች፣ ሁለት የደህንነት አባላት፣ አንድ ፖሊስና እንዲሁም አንደኛውን የጭነት ካሚዮን ሲያሽከረከር የነበረ አጥፍቶ ጠፊና በተኩስ ልውውጡ የተሰማሩ ሌሎች አራት ታጣቂዎች ይገኙበታል። እንደማኞች ገለጣም ከጠዋቱ ሶስት ሰዓት ጥቂት ቀደም ብሎ አጥፍቶ ጠፊው ያፈነዳው ቦምብ ጭኖ የነበረው ተሽከርካሪ የአገሪቱን የደህንነት ጉዳዮች ሚኒስትር አብደልረዛቅ ኦማር መሐመድ እንዳብራሩት ቦምቡን ለመሸፈን በከሰል ጭነት ታጭቀውም ነበር። ይህ ጥቃት ከደረሰ አርባ ደቂቃዎች በኋላ ወደ ሆቴሉ ዘልቀው ተኩስ የከፈፉትን አራቱን ታጣቂዎች አሳፍረው የመጣው ሌላ ተሽከርካሪ አሽከርካሪ ከርቀት በሚሰራ መቆጣጠሪያ አማካኝነት ሳይሆን እንዳልቀረ ተገምተዋል። በፈነዳበት ወቅት በአቅራቢያ የነበሩ በርካታ ሰዎችን አቁስሏል። በሁለተኛው ፈንጂ ከቆሰሉት መካከልም ሰባት ጋዜጠኞች እንደሚገኙበት የሶማሊያ ጋዜጠኞች ማህበር ዋና ጸሐፊ ሙሐመድ ሙአሊሙ ለአሜሪካ ድምጽ ገልጠዋል። የሆቴሉ ህንፃ ሁለት ጎኖች በፍንዳታው ሙሉ በሙሉ መናዳቸውን የቪዲዮ ምስሎች አሳይተዋል። ከሆቴሉ አጠገብ ያሉ ሌሎች ህንፃዎችም ጉዳት ደርሶባቸዋል። የአስቸኳይ ጊዜ ሰራተኞች የተጎዱትን ሰዎች በፍጥነት ወደ ሆስፒታል ወስደዋል። ጥቃቱን ያወገዙት የሶማሊያ ባለስልጣናት ፈጥነው ወደ አደጋው ቦታ የደረሱትን የጸጥታ ሰራተኞችም አወድሰዋል።